በኢትዮጵያ ሰብአዊ መብት ፕሮጀክት አማካይነት ይፋ የሆነው ጥናት እንደሚገልጸውም በኢትዮጵያ የሚገኙ የበይነ መረብ ተጠቃሚዎች እምነታቸውንና አመለካከታቸውን በበይነ መረብ ላይ በነጻነት እንዳይገልጹ የመንግስት ቁጥጥርና ክትትል እጅጉን ያስፈራቸዋል። የጥናቱ ዋና ጸሐፊ አቶ አስማማው ኃይለ ጊዮርጊስ እንደሚሉት ብዙሀኑ የበይነ መረብ ተጠቃሚዎች የበይነ መረብ ተደራሽነት አንዱ የሰብአዊ መብት መገለጫ እንደሆነ ቢያምኑም ዜጎች በፈቀዱት መልክ በበይነ መረብ ለመጠቀም እንዳይችሉ የሚያደርጋቸው የመንግስት ጫና እንደሆነ በጥናቱ መዳሰሱን ይናገራሉ። በእኛ ጥናት ውስጥ ከተሳተፉ የኢንተርኔት ተጠቃሚዎች መካከል ዘጠና አንድ ከመቶ የኢንተርኔት ተደራሽ መሆን ሰብዓዊ መብት ነው ብለው ያምናሉ። ይሄም በጣም ጥሩ ግንዛቤ የኢንተርኔት ተጠቃሚዎች ጋር እንዳለ ነው የሚያመላክተው። በርካታ የኢንተርኔት ተጠቃሚዎች በኢንተርኔት ላይ ወይም በበይነ መረብ ላይ የፈለጉትን ሀሳብ ለማንጸባረቅ ፍላጎቱ ቢኖራቸውም ከመንግስት ሊቃጣ ይችላል በሚሉት ፍራቻ የተነሳ የፈለጉትን ነገር በራሳቸው መለያ ወይም ፕሮፋይል ላይ አዘውትሮ ለመጻፍ እንደሚቸገሩ እንደሚፈሩ፣ በርካቶች በዚህ በጥናቱ ላይ ተሳታፊ የሆኑ ገልጸዋል። እንደ ኢትዮጵያ ያሉ ሀገራት ችግሮች በተፈጠሩ ቁጥር የበይነ መረብ አገልግሎቶቻቸውን በማቋረጥ አሊያም በማፈን ችግሮችን ለመፍታት ሲሞክሩም ይስተዋላል። በኢትዮጵያ ሰብአዊ መብት ፕሮጀክት የጥናት ውጤት መሰረት የኢትዮጵያ መንግስት የበይነ መረብ አገልግሎቶችን በተለያዩ ምክንያት የማፈን አሊያም የማቋረጥ ድርጊቶችን በተደጋጋሚ መፈጸሙ ተጠቃሚዎች በይነ መረብን ለ አራማጅነት ወይም አክቲቪዝም ለሰብአዊ መብት መጠበቅ አሊያም ለፖለቲካዊ ጉዳዮች አላማ እንዳያውሉት እንደሚያደርጋቸው ተብራርቷል። በሜሪላንድ ዩኒቨርሲቲ የድኅረ ምረቃ ትምህርት ቤት የበይነመረብ ደህንነት ወይም ሳይበር ሴኩሪቲ ተመራቂ ተማሪ የሆኑት አቶ ጸጋይ በረሄ እንደሚሉት አግባብነት የሌላቸው ጉዳዮች በበይነ መረብ ሊተላለፉ ይችላሉ በሚል ሰበብ አገልግሎቶችን ማቋረጥ ተገቢነት ያለው ተግባር አይደለም። በእርግጥ በኢንተርኔት ጥሩም መጥፎም ነገር ሊተላለፍ ይችላል። ነገር ግን በኢንተርኔት ና መጥፎ ነገር ሊተላለፍ ይችላል በሚል ኢንተርኔት ብሎክ መደረግ ያለበት ምክንያቱም ከሚያስፈልጉ ልክ ኦልሞስት እንደ ምግብ ና እንደ ውሃ ከሚያስፈልጉ ነገራቶች አንዱ ኢንተርኔት ነው። ስለዚህ ኢንተርኔት ብሎክ ሳይሆን መሆን ያለበት በአግባብ ነው ልንጠቀምበት የሚገባው ባለው ሕግ መሰረት ክፍት ሆኖ እንደ አግባብነቱ ሊጠቀሙበት ይገባል እንጂ የሆነ ችግር ሊያስከትል የሚችል በሚል ፍራቻ ኢንተርኔት መዘጋት አለበት ወይም ደግሞ ዩዘሩ አክሰስ ማድረግ መቻል ያለበትም የሚል ፕሮፌሽናል አላምንበት። ኃላፊነት በጎደለው መልኩ የሀገርን ደህንነት፣ የህፃናትና ወጣቶችን ጤንነት፣ እንዲሁም የዜጎችን ደህንነት አደጋ ላይ ሊጥሉ የሚችሉ ድርጊቶች በበይነ መረብ አማካኝነት በሚሰራጩበት ወቅት መንግስት የሀገሩንም ሆነ የዜጎቹን ደህንነት የማስጠበቅ ኃላፊነት አለበት የሚሉት አቶ አስማማው፣ ብሔራዊ ደህንነት ማስጠበቅ ግን የመናገር ነጻነትን መደፍጠጥ አለመሆኑን በመንግስት በኩል ግንዛቤ ሊወሰድ ይገባል ይላሉ። የፖለቲካ አመለካከትን በበይነ መረብ ጽፎ ማሰራጨትም እንደ ወንጀል ሊታይ እንደማይገባ ይገልጻሉ። እንደ ኢትዮጵያ ያሉ አገራትን ስንወስድ የኢንተርኔት ላይ ሀሳባቸውን የሚገልጹ ሰዎች ደህንነታቸው ክትትል ተደርጎ እስር ቤት ሲገቡ ወይም ደግሞ በመንግስት ክስ ሲቀርብባቸው ፌስቡክ ላይ የጻፉት ሀሳብ ወይም በኢንተርኔት ላይ መንግስትን የተቹበት ሀሳብ እንደ ወንጀል ሆኖ ይቀርባል። ይሄ ነገር የሰዎቹን ወይም የግለሰቦቹን መብት የሚነካ ነው። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።